በቅርቡ የኢትዮጵያ መንግስት በወሰነው መሰረት የቀድሞ የህወሓት ነባር አመራሮችን ጨምሮ የፖለቲካ መሪዎች ከእስር መለቀቅን አስመልክቶ የመቀሌ ከተማ ነዋሪዎች የሰጡትን አስተያየት ያካተተ ነው። የመቀሌው ዘጋቢያችን ሙልጌታ አጽበሃ ነው አንዳንድ የከተማዊቱን ነዋሪዎች ተዘዋውሮ ያጠናቀረውን ዘገባ ያደረሰን እንደሚከትለው ያቀርበዋል የህወሀት ነባር አመራር አቦይ ስብሀት ነጋ ጨምሮ ሌሎች ፖለቲከኞች ባለፈው ሳምንት ክሳቸው ተቋርጦ እንዲፈቱ መደረጉ አስመልክቶም አስተያየት ከሰጡ የመቀለ ከተማ ነዋሪዎች መካከል አቶ ፍረ ዘለቀ አንዱ ናቸው ጥሮታ አይወጡ አዛውንት ነበሩ አቦይ ስብሀት ማለት ስለዚህ ራሱ ፈርሞ ነው ጥሮታ ያስወጣቸው አብይ ማለት ነው ስለዚህ ሲጀመር መታሰራቸው ትክክል አይደለም፣ ትክክልም አልነበረም። ሆን ተብሎ ትግራዋይ በመሆናቸው እንደ ሌሎችም ልክ እንደሚታሰሩት ያሉት እስካሁን ድረስ ነው የታሰሩት። ስለዚህ መታሰራቸው ትክክልና አግባብ አልነበረም ማለት ነው። ሁለተኛ፣ አሁን መፈታታቸው ዓለም ህዝብ ለማታለል ሰላማዊ ሰው እንደሆነ አስመስሎ ነው የሚናገረው ሁሌም ማለት ነው። መፈታታቸው ብቻ ሳይሆን የምናየው አሁን ምን እያደረገ ነው? በተግባር በተግባር ደግሞ አረብ ድሮኖች አሁንም ትግራይ ድረስ እየደበደበ ነው። ህጻናት እየሞቱ ነው። አዛውንት እየሞቱ ነው። እናቶች እየሞቱ ነው። እያሳቃይ ነው እስከ ተፈቱ ድረስ ማለት ነው። ስለዚህ ለሰላም የሚፈልግ ቢሆን ኖሮ እዛ የታሰሩ በሺዎች የሚቆጠሩት ተጋሩ አሉ። ስለዚህ እነሱን መፍታት ነበረበት ማለት ነው። አማኑኤል በረሃ የተባለ ሌላ አስተያየት ሰጪ በበኩልም የፖለቲከኞቹ መፈታት ለሰው በጎ ነገር ከመመኘት አንጻር መልካም ነው፣ ለትግራይ ህዝብ አሁን ካለበት ችግር አንጻር ሲታይ ግን ትርጉሙ አይታየኝም በማለት ነው የተናገረውም። ያው እኔ የፖለቲካ እስረኞች መፈታት ብዙ ለትግራይ ህዝብ የሚያመጣው ለውጥ አለ ብዬ አላስብም። ለምሳሌ አቦይ ስብሀት የትግራይ አባት ናቸው በአሁኑ ሰዓት ትልቅ በእድሜም የገፉ ጥሮት አይወጥም ስለሆኑ ከስራ አቁመው ነበር። እስርም ቢታሰሩም ባይታሰሩም ምንም የሚያመጡት ለውጥ አልነበረም። ለቤተሰብ ለአንዳንድ ና ለእኛም እንደ አባት ደስታ ሊሆን ይችላል። ከጠይናቸው በምናቸው ደስታ ሊሆን ይችላል። ነገር ግን ለትግራይ ህዝብ አሁን ካለው ችግር ከደረሰብን መፍትሄ ይሆናል ብዬ አላስብም። ስለዚህ ለትግራይ ህዝብ በቃ ደገርባም ጆሀርም አበይ ሰባት መፈታት ለዶክተር አብይ ጥቅም ሊሆን ይችላል ለአንዳንድ ለፖለቲካ እንጂ ለትግራይ ህዝብ ጥቅም ይሆናል ብዬ አላስብ። አቶ ጉዑሽ ተስፋ ማርያም የተባሉ በበኩላቸው ለፖለቲካ መድረኩ ትርጉም የሚኖሩ ሲሉ ገልጸዋል። ሌሎችም የሚፈቱ መአት ምንም ነገር አዲስ አበባ የነበሩ የታሰሩ ከመቀሌ የሄዱ ምንም ነገር የሌላቸው ስንት ዶክተሮች ስንት ጀነራሎች ስንት ባለሀብት አሉ። እውነት ከሆነ ከነሱ መፍታት ነበርበ። አባይ ስፋትማ ምንም ለፖለቲካ ጥቅም ካልሆነ በስተቀር የዘጠና አመት እድሜ ተፈቱ ታሰሩ እያሉ ለፖለቲካ ጥቅም እንትን እያደረገ ነው አሸናፊ ገብረ ኪዳን የተባለ በበኩሉም ስለተፈቱ እስረኞች ሰምቻለሁ ግን በትግራይ ጥቅም አለው ብዬ አላምነው ምክንያቱም በዚህ ሰዓት የትግራይ ህዝብ በረሀብ በቀን እስከ ሁለት መቶ የሚያክል እየሞት ነው ያለው ስለዚህ እነዚህ ፈትቻለሁ ብሎ ፖለቲካዊ ትርፍ ለማግኘት ካልሆነ በስተቀር ሌላው እኔ ምንም አይነት ጥቅም አለው ብዬ አላምነው አቶ ሽሻይ መስፍን የተባሉ የመቀለ ከተማ ነዋሪ በበኩላቸው ዘላቂ ሰላም በሚያመጣ መልኩ ስራ መፈጸም አለበት ብለዋል። ለሰላም የሚያመጣው ትርጉም ብዙም አይኖረውም ለምን ቢባል ሁሉም ትግራዋች ታስረዋል። ነጋዴ፣ ምንም ፖለቲካ ምንም ነገር የለውም። ከህፃን እስከ ትልቅ ጀምሮ እስከ ህፃን ሁሉ ታስረን ያለ እነዚህ አስረ ነበር። ያስፋት መፈታት ማለት ምን ውጤት ነው የሚያመጣው? መፈታቱ ጥሩ ነው። ይፈቱ ችግር የለውም። ግን እነሱ መፈታቱ ደግሞ ሌላ ለሰላም ለትግራይና ለኢትዮጵያ ህዝብ ሰላም ያመጣል ተብሎስ አይታሰብም ብዬ ነው እኔ የማስበው። በራቢውም በሕክምናውም እየሞተ ነው እየተሳቃየ ያለ ሕብረተሰብ አለም ደግሞ ያሳስበናል ከማለት ምንም ያደርጉት ውጤት የለም። አንድ እርምጃ ቢወስዱልን ጥሩ ነበር። በዛም እኔ በእኔ ግን የሚመስለኝ ይሄ ከበባ ሁላችን ትንሽ ትልቅ ሳይል መስበር አለብን። ለአሜሪካ ድምጽ ሙልጌታ ጽባሀ መቐለ።